የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችው። በቅድሚያም አርዕስተ ዜናዎቹን አሰማለው። በኬንያ ዛሬ ፕሬዚዳንት ዊሊያም ሩቶ ስልጣን እንዲለቁ የሚጠይቁ ተቃዋሚ የአደባባይ ሰልፈኞችን ፖሊስ ዳግም በአስለቃሽ ጢስ በተነ። በሩዋንዳው ፕሬዝዳንታዊ ምርጫ ፖል ካጋሜ በከፍተኛ ድምፅ ማሸነፋቸውን የአገሪቱ የምርጫ ኮሚሽን ይፋ ባደረገው የቅድመ ቆጠራ ውጤት አስታወቀ። የዩናይትድ ስቴትሱ ሪፐብሊካን ፓርቲ ዶናልድ ትራምፕን ለፕሬዝዳንታዊ ምርጫ እንዲፎካከሩ በይፋ መረጠ። ትራምፕ በበኩላቸው የአንድ ወቅት ተቃዋሚያቸውን ተጣማሪያቸው አድርገው መርጠዋል። ዜናው በዝርዝር በኬንያ ዛሬ ፕሬዚዳንት ዊልያም ሩቶ ስልጣን እንዲለቁ የሚጠይቁ ተቃዋሚ የአደባባይ ሰልፈኞችን ፖሊስ ባስለቃሽ ጢስ በትኗል። ናይሮቢ አቅራቢያ በምትገኘው ኪተንጌላ ክፍለ ከተማ ወደ 200 የሚጠጉ ጎማ ሲያቃጥሉና ጸረ ሩቶ መፈክሮችን ሲያስሙ የነበሩ ተቃዋሚዎችን ፖሊስ ባስለቃሽ ጢስ መበተኑን ዶቼ ቬለ ዘግቧል። በማዕከላዊ ናይሮቢና በሞምባሳ ከተማም ዛሬ ተመሳሳይ የተቃውሞ ሰልፎችን ነበሩ ተመልክቷል። ፕሬዚዳንት ሩቶ አወዛጋቢ የሆነውን የግብር እቅዳቸውን ተከትሎ የካቢኔ ሹምሽርና የያዙትን የግብር እቅድ ቢሰርዙም ፀረ መንግሥት ተቃውሞው ዛሬም በኬንያ በተለያዩ አካባቢዎች እንደቀጠለ ነው። ወጣት የፖለቲካ ተሟጋቾች ዛሬ ማክሰኞ በአገር አቀፍ ደረጃ ማንኛውም አይነት ሥራ ዝግ እንዲውል ጥሪ ማቅረባቸውም ተሰምቷል። አዲስ የተቋቋመውና ስለ እና ጄን ዜድ የተባለው የኬንያው የተቃውሞ እንቅስቃሴ ለኬንያ አስተዳደር ውድቀት፣ በሀገሪቱ ስለሚታየው ሙስናና ከቅርብ ሳምንታት ወዲህ ደግሞ ለበርካታ ወጣት ተቃዋሚዎች ሞት ተጠያቂ ናቸው ሲል ፕሬዚዳንት ዊሊያም ሩቶን እየከሳል። ትናንት ሰኞ የተካሄደውን የሩዋንዳ ፕሬዚዳንታዊ ምርጫ ፖል ካጋሜ በከፍተኛ ድምፅ ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ይፋ ባደረገው የቅድመ ቆጠራ ውጤት አስታወቀ። እስካሁን ከተቆጠረው 79 በመቶ ድምፅ ካጋሜ 99.15 በመቶ ድምፅ ማግኘታቸውን የሀገሪቱ ምርጫ ኮሚሽን አስታውቋል። 9 ሚሊዮን ነዋሪዎች በሚገኙባት ሩዋንዳ የ66 ዓመቱ ፕሬዚዳንት ካጋሜ ለአራተኛ ዘመነ ስልጣን የሚያቆያቸውን ድምፅ ማግኘት ቸው ከመጀመሪያውም የሚጠበቅ ነበር ተብሏል። በሮይተርስ ዘገባ መሰረት በሩዋንዳ ምርጫ ሶስት ብርቱ የካጋሜ ተቀናቃኞች ቀደም ሲል ከምርጫ ፉክክሩ ውጪ መሆናቸው አስታውሷል። በምርጫው የተሳተፉ ሁለት የካጋሜ ተቀናቃኞች 0ጥ53 በመቶ ድምፅ እና 0ጥ48 በመቶ ድምፅ ማግኘታቸው ይፋ ሆኗል። የ66 ዓመቱ ፕሬዚዳንት ካጋሜ የሚደርስባቸውን ማንኛውም ትችት በፍጥነት ዝም በማሰኘት አምባገነን እንደሆኑም ይገለጻል። ይሁንና ግን ደግሞ በሩዋንዳ በጎርጎሮሳውያኑ 1994 ዓ ም ከተፈጸመው አውዳሚ የዘር ማጥፋት ዘመቻ በኋላ ሩዋንዳን ወደ መረጋጋት የመለሱ ጠንካራ መሪ መሆናቸው ይነገርላቸዋል። ወደ ስምንት መቶ ሺህ የሚጠጉ ሰዎች በአብዛኛው የቱትሲ ጎሳዎች በዘር ጥላቻ በሩዋንዳ በመቶ ቀናት ውስጥ መገደላቸው የሚታወስ ነው። ካጋሜ ከጎርጎሮሳውያኑ 2000 ዓ ም ጀምሮ በይፋ የሩዋንዳ መሪና ፕሬዝዳንት ሆነው እስከዛሬ ቀጥለዋል። በተባበሩት መንግስታት መልእክተኛና በሁለቱ የሱዳን ተፋላሚ ወገን ልኡኮች መካከል ጄኔቫ ላይ የሚካሄደው ውይይት በዚህ ሳምንትም እንደቀጠለ መሆኑን የተባበሩት መንግስታት አስታወቀ። ጄኔቫ ላይ የቀጠለው ይህ ውይይት በተለይ በሰብአዊ እርዳታና ሰላማዊ ሰዎችን በመጠበቅ ላይ ያተኮረ መሆኑም ተመልክቷል። ባለፈው የጎርጎሮሳውያን 2023 ሚያዝያ ወር ላይ በሱዳን ጦር ሰራዊትና በአብዱል በሱዳን ጦር ሰራዊት ዋና አዛዥ በአብዱል ፋታህ አልቡርሃንና በቀድሞ ምክትላቸው በመሐመድ ሀምዳን ዳጋሎ በሚመራው የሱዳን ፈጥኖ ደራሽ ኃይሎች መካከል በሱዳን በተቀሰቀሰው ጦርነት ከአስር ሺህ የሚበልጡ ሰዎች ከቤት ንብረታቸው እንደተፈናቀሉ የዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታውቋል። የተባበሩት መንግስታት ድርጅት በቅርቡ ባወጣው ዘገባ በሱዳን የእርስ በርስ ጦርነት ወደ 26 ሚሊዮን የሚጠጉ ወይም ከግማሽ በላይ የሚሆኑ ሱዳናውያን ለከፍተኛ ምግብ እጥረት መጋለጣቸውን ገልጿል። አድማጮች በመከታተል ላይ ያላችሁት ከዶቸ ቨለ ዲደብሊው በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በምዕራብ አፍሪካ ሀገራት ጉብኝት ላይ የሚገኙት የፌዴራል ጀርመን የውጭ ጉዳይ ሚኒስትር አናሌና ቤርቦክ በሴኔጋል መዲና ዳካር ላይ ባደረጉት ንግግር በአካባቢው ከሚገኙ ሀገራት ጋር ያላቸውን ግንኙነት እንዲጠናከር ጠይቀዋል። ዲሞክራሲን የሚያራምዱ አውሮጳውያን ሀገራት መዋለ ንዋይ በማያፈሱባቸው ቦታዎች ሌሎች ሀገሮች በመዋለ ንዋይ አማካኝነት ጥገኝነትን መፍጠራቸው ጥርጣሬ ቢፈጥርም ከአውሮጳ ጋር እርምጃው እንደሚቃረን ቤርቦክ አክለው ተናግረዋል። የምዕራባውያን ሀገራት በአፍሪቃ የሚስ የሚሰሩት የመሰረተ ልማት ፕሮጀክቶችን በተመለከተ ቁርጠኝነታቸው በራሳቸው ምጣኔ ሀብታዊና የጸጥታ ጠቀሜታ ላይ የተመሰረተ መሆኑን የውጭ ጉዳይ ሚኒስትሯ አክለዋል። ቻይናና ሩሲያ በአፍሪካ ሀገራት ውስጥ እንቅስቃሴያቸው ከጊዜ ወደ ጊዜ እየጨመረ መምጣቱን የጀርመኗ የውጭ ጉዳይ ሚኒስትር በንግግራቸው ጠቅሰዋል። ፊታቸውን ወደ ሩሲያ ያዞሩት ማሊ፣ ቡርኪና ፋሶና ኒጀር ከጎርጎሮሳውያኑ ሀያ ሀያ ዓመተ ምሕረት ጀምሮ መፈንቅለ መንግስት የተካሄደባቸውና በወታደራዊ አገዛዝ ስር የሚገኙ ሀገራት መሆናቸው ይታወቃል። በምዕራብ አፍሪካ ጉብኝት ላይ የሚገኙት የጀርመኗ የውጭ ጉዳይ ሚኒስትር አናሌና ቤርቦክ ዛሬ የሴኔጋል ጉብኝታቸውን አጠናቀው ወደ ኮትዲቯር አቅንተዋል። ከቀናት በፊት የግድያ ሙከራ የተደረገባቸው የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የአንድ ወቅት ተቃዋሚያቸውን ጄዲ ቫንሰንን ተጣማሪያቸው አድርገው መረጡ። የ78 ዓመቱ ትራምፕ በ39 ዓመት የሚያንሳቸውን ቫንሰንን መምረጣቸው በአሜሪካ ፕሬዝዳንታዊ ምርጫ ወጣቶችን ወደፊት የማምጣት ጥሩ ጅምር ተደርጎ ሊወሰድ እንደሚችልም ተገልጿል። ትራምፕ ምርጫውን ቢያሸንፉ ቫንስ ምክትላቸው ሆነው ይሾማሉ። የኦሃዮ ስዊንግ ግዛት የህግ መወሰኛ ምክር ቤት አባሉ ጄዲ ቫንስ ምንም እንኳ ከዚህ ቀደም ትራምፕን በመተቸት ቢታወቁም በፓርቲያቸው ውስጥ ግን በርካታ ደጋፊ እንዳላቸው ተዘግቧል። የዩናይትድ ስቴትሱ ሪፐብሊካን ፓርቲ ሌሊቱን ብሔራዊ ጉባኤውን ሲያካሄድ ዶናልድ ትራምፕን በኅዳር ወር በሚካሄደው ፕሬዝዳንታዊ ምርጫ እንዲፎካከሩ በይፋና በድምቀት መርጧቸዋል። ከእያንዳንዱ ግዛት የተወከሉ ድምፅ ሰጪዎች ትራምፕ 47ኛው የአሜሪካ ፕሬዝዳንት ይሆኑ ዘንድ ድጋፋቸውን በጋለ ስሜት ሲገልጹላቸውም ተስተውሏል። ትራምፕ የግድያ ሙከራ ከተደረገባቸው ከሁለት ቀናት በኋላ ትናንት ምሽቱን በይፋ በጉባኤው ላይ ሲገኙ የጋለና ደማቅ አቀባበል ነው የተደረገላቸው። የሪፐብሊካኑ ብሔራዊ ጉባኤ ለአራት ቀናት ማለትም እስከ መጪው ሐሙስ የሚዘልቅ ነው። እንደ ፓርቲው አሰራር ጉባኤው አብዛኛውን ጊዜ የሚደመደመው ፓርቲው ለፕሬዝደንትነት በእጩነት በመረጠው ግለሰብ ታላቅ ንግግር ይሆናል። यह हंगी तकलास्थर मिनिस्टर विक्टर बान ये मेरा ደርጓቸውን አወዛጋቢ ጉዞዎች ተከትሎ የሃንጋሪ የአውሮፓ ህብረት ምክር ቤት አሰራር ስር የሚደረጉ ስብሰባዎችን ማገዱን አስታወቀ። የህብረቱ ኮሚሽን ፕሬዚዳንት ኦርዙላ ፎንደር ላይን ለአውሮፓ ህብረት ኮሚሽነሮች ስብሰባ ወደ ሃንጋሪ ላለመጓዝ መወሰናቸውን ቃል አቀባያቸው ተናግረዋል። በሃንጋሪ በሚካሄደው ስብሰባ ላይ የህብረቱ ኮሚሽን የሚወከለው በከፍተኛ ባለስልጣናት ብቻ እንደሆነም ተገልጿል። የኦርባንን እርምጃ ተከትሎ ህብረቱ ሃንጋሪን ፊል ማገዱን ነው ያስታወቀው። ሃንጋሪ የህብረቱ ምክር ቤት በዙር የሚደርሳትን አመራርነት ሰኔ 24 ቀን 2016 ዓ.ም ስትጀምር የሃንጋሪው ጠቅላይ ሚኒስትር በዩክሬን ጦርነት መፍትሄ ያስገኛለሁ በሚል በገዛ ፈቃዳቸው የሰላም ተልዕኮ ሲሉ ማወጫቸው ህብረቱን የህብረቱን አባላት በከፍተኛ ሁኔታ ማስቆጣቱ ተመልክቷል። ይህን ተከትሎ የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ከሩሲያው ፕሬዝደንት ቭላዲሚር ፑቲን ከቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንዲሁም ከቻይናው መሪ ጂፒንግ ጋር ለዩክሬን ሰላም ተልእኮ ሲሉ መገናኘታቸው ታውቋል። ይህ ዶቼ ቬለ ነው። ከዶቸቨለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። በኬንያ ዛሬ ፕሬዚዳንታዊ ፕሬዚዳንት ዊሊያም ሩቶን ስልጣን እንዲለቁ የሚጠይቁ ተቃዋሚ የአደባባይ ሰልፈኞችን ፖሊስ ዳግም በአስለቃሽ ጢስ በተነ። በሩዋንዳ ፕሬዚዳንት ምርጫ ፖል ካጋሜ በከፍተኛ ድምፅ ማሸነፋቸው ተነገረ። የዩናይትድ ስቴትሱ ሪፐብሊካን ፓርቲ ዶናልድ ትራምፕ ለፕሬዝዳንታዊ ምርጫ እንዲፎካከሩ በይፋ ተመረጡ። ትራምፕ በበኩላቸው የአንድ ወቅት ተቋሚያቸውን ተጣማሪያቸው አድርገው መርጠዋል። ዜናው አበቃ። ዜናውን አዜብ ታደሳ አስማችን።